ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያውያን ወጣቶች ከጥላቻ ይልቅ ለአንድነትና ለአብሮነት አዎንታዊ አመለካከት ቦታ እንዲሰጡ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ ያ ግጭትና ጥላቻ መገታት አለበት። ጊዜያችንን በሙሉ አንድነትን በመፍጠር ላይ ማዋል አለብን። ያን ማድረግ ከቻልን በኢትዮጵያውያን ላይ በኢትዮጵያ ወጣቶች ላይ ትልቅ ተስፋ አለኝ። ዝርዝሩ በእለቱ አብይ ርዕስ ተይዟል። ጤና ይስጥልን፣ እንደምናምሽታችኋል። ክቡራትና ክቡራን አድማጮቻችን የዛሬ አርብ ግንቦት 24 2010 ዓ ም ምሽት አስተናጋጆቻችሁ ቆንጅ ይታይና ሰለሞን ክፍሌ እንሆናለን። ፕሮግራሙን ንጉሱ ታምሬ ይመራል። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱ ዜናዎችን እናሰማለን። መልካም ምሽት። ሊቢያ ውስጥ በሕገ ወጥ የሰው አሸጋጋሪዎች ታግተው የነበሩ ብዛት ያላቸው አፍሪካውያን ሊያመልጡ ሲሞክሩ መገደላቸውንና ሌሎች በርካቶች መጎዳታቸውን የተባበሩት መንግስታት የስደተኞች ኮሚሽን አስታወቀ። በዩኤንኤችሲአር መግለጫ መሰረት የጥቃቱ ሰለባዎች ሁለት መቶ ከሚሆኑ ኤርትራውያን ኢትዮጵያውያንና የሶማሊያ ፍልሰተኞችና ስደተኞች መካከል የሚገኙ ናቸው። ሊሳ ሽላይን የዓለሙ ድርጅት ዋና ጽሕፈት ቤት ከሚገኝበት ከጄኒቫ ለአሜሪካ ድምፅ የላከችው ዘገባ አለ። ሶሎሞን ክፍሌ ያቀርበዋል። ካጋቾቻቸው ለማምለጥ በሞከሩ በአፍሪካውያኑ ፍልሰተኞችና ስደተኞች ላይ ጥቃቱ ባለፈው ሳምንት የደረሰው ከዋና ከተማዋ ትሪፖሊ ደቡብ ምስራቅ 180 ኪሎ ሜትሮች ርቃ ባለችው ባኒ ዋሊድ ውስጥ ነው። የዩኤንኤችሲአር ቃል አቀባይ ዊልያም ስፒንድለር ስለዚሁ ሲናገሩ ሰዎች በአሸጋጋሪዎች በአስከፊ ሁኔታ ተይዘው ከቆዩ በኋላ በዘመናዊው ዓለም በባርነት የሚሸጡበት እጅግ ሰቅጣጭ ታሪክ ነው ብለዋል። በሕይወት የተረፉ እንደሚናገሩት ሰዎች ለማምለጥ ከሞከሩ ይተኮስባቸዋል። ያመለጡትን ለመያዝ ሙከራ በሚደረግበት ወቅት ሕይወት ይጠፋል። በታገቱበት ወቅት የሥቃይ አድራጎት እንደሚፈጸምባቸው እንዲሁም የጉልበት ሥራ ያለ ክፍያ እንደሚያሰሯቸው ያስረዳሉ። አንዳንዶች በአሸጋጋሪዎቻቸው ከሦስት ዓመታት ለበለጠ ጊዜ ታግተው እንደሚቆዩም ይገልጻሉ። የዩኤንኤችሲሩ ቃል አቀባይ ዊልያም ስፒንድለር አክለው እንደተናገሩት የአካባቢው ባለሥልጣናት ማምለጥ የቻሉ 140 ፍልሰተኞችና ስደተኞችን ይፋ ወደሆኑ ማቆያ ማዕከሎች አስተላልፈዋቸዋል። ዩኤንኤችሲአር በማዕከሉ የእርዳታ ቁሳቁሶችን ያድላል። ከመካከላቸው ዓለም አቀፍ ጥበቃ ሊደረግላቸው የሚገባቸውንም ለመለየት እየሰራ ነው። ስፒንድለር ለቪኦኤ እንደተናገሩት የኢኮኖሚ ስደተኞች ተብለው ከተለዩት በተሻለ ለስደተኞች በሙሉ ጥበቃ መስጠቱ በጣም በጣም አስቸጋሪ ነው። በደህንነት ምክንያት የሚፈልሱ ከሆኑና ወደ ትውልድ አገራቸው መመለስ ከቻሉ ያኔ ዓለም አቀፉ የፍልሰት ድርጅት አይኦኤም እርዳታ ይሰጣቸዋል። ስደተኞች ሆነው ወደ ሀገራቸው መመለስ የማይችሉ ከሆነ ግን ወደ ሦስተኛ ሀገር ሊዛወሩ የሚችሉበትን ሁኔታ በመፈለግ ሌላ መፍትሄ ማፈላለግ ይኖርብናል። ዊልያም ስፒንድለር ሲያጠቃልሉም ሌሎች በእገታ ላይ እያሉ ለማምለጥ የሞከሩት አብዛኞቹ ፍልሰተኞችና ስደተኞች ምናልባት ከሕገ ወጥ አሸጋጋሪዎቹ ተደብቀው ሊሆኑ ይችላል። በሕይወት ከተረፉት መካከል በርካታ ጠባቂ የሌላቸው ሕፃናት ያሉ ሲሆን ዩኤንኤችሲአር ለእነርሱም ተገቢውን መፍትሔ ለማግኘት እየሞከረ ነው ብለዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በደቡብ ሱዳን ላይ የተጣሉት ማዕቀቦች ለተጨማሪ አርባ አምስት ቀናት እንዲራዘም የቀረበው ውሳኔ አለፈ። ትናንት ሐሙስ ውሳኔው ያለፈው ዩናይትድ ስቴትስ የመራችው ብርቱ ጥረት ከተካሄደ በኋላ መሆኑ ነው። አስራ አምስት አባላት ባሉት ምክር ቤት ውሳኔው ለማለፍ የሚያስፈልገውን ዘጠኝ ድምጽ ሲያገኝ፣ ስድስት አባላት ድምጸ ተአቅቦ አድርገዋል። ዩናይትድ ስቴትስ ትዕግስቷ አልቋል ያለው ሁኔታ ተቀባይነት የለውም በመንግስታቱ ያሉት በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የደቡብ ሱዳን ሕዝብ የተሻለ ኑሮ እንዲያገኝ ሁላችንም ገና ድሮ መጠየቅ ሲገባን ዘግይተናል ብለዋል። ጋዛና ምዕራቡ ዳርቻ ውስጥ ለፍልስጤማውያን ጥበቃ እንዲደረግ ኩዌት ያስተባበረችው ውሳኔ ዛሬ ለተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ድምፅ እንዲሰጥበት ሲቀርብ ያለ ጥርጥር ድምፅ በመሻር ስልጣኔ እንደምጥለው ነው ስትል ዩናይትድ ስቴትስ አስታወቀች። በተባበሩት መንግሥታት የዩናይትድ ስቴትስ አምባሳደር ኒክ ሄሊ የእስራኤልና ፍልስጤማውያንን ብጥብጥ ለማስቆም የቀረበው ረቂቅ ውሳኔ እጅጉን ወደ አንድ ወገን ያጋደለ ነው ብለውታል። ዩናይትድ ስቴትስ ሀማስ ሮኬት እየተኮሰ ሲቪሎችን አደጋ ላይ መጣሉን የሚያወግዝ የጸጥታ ምክር ቤት ውሳኔ ነበር ያረቀቀችው። ይሄ ምንም የሚያጠያይቅ አልነበረም። የሮኬት ጥቃቶቹን ማውገዝን በሚመለከት ከሀማስ ጎን የሚቆም ይኖራል ብሎ ማን ይጠረጥራል? ግን መግለጫው እንዳያልፍ ተደረገ። ኒክ ሄሊ ትላንት ሀሙስ ማታ ባወጡት መግለጫ በቅርብ ቀናት ጋዛ ውስጥ በተፈጠሩት ሁከቶች በዋናነት ተጠያቂው ሐማስ ሆኖ ሳለ በውሳኔው ውስጥ ሐማስ አንድም ቦታ አልተጠቀሰም ብለዋል። ይህንን ውሳኔ ደግፈው ድምፅ የሚሰጥ ማናቸውም የምክር ቤት አባል በሁለት ወገኖች ድርድር በተአማኒነት ለመሳተፍ ብቁነት የሚጎድለው ነው፣ ያን ማብራራት ይኖርበታል ሲሉም ኒኪ ሄሊ አስጠንቅቀዋል። ዩናይትድ ስቴትስ በጸጥታው ምክር ቤት ቋሚ አባል እንደመሆኗ ድምፅን የመሻር ስልጣን ስላላት ረቂቅ ውሳኔዎችን ለመግደል ትችላለች። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከሰሜን ኮሪያ መሪ ኪም ጆንግ ኡን የተላከ የግል ደብዳቤ ዛሬ ሊቀበሉ ነው። በሁለቱ መሪዎች መካከል ሊደረግ ለታስበው ንግግር ከተያዘው ዝግጅት አስቀድሞ መሆኑ ነው። ደብዳቤውን ይዘው ወደ ዋሽንግተን መጥተው ለፕሬዝደንቱ የሚሰጡት የሰሜን ኮሪያ ከፍተኛ ባለስልጣን የሆኑት ኪም ዮንግ ቾል ናቸው። ኪም በ20 ዓመታት ውስጥ ዩናይትድ ስቴትስን የጎበኙ ከፍተኛው የፒዮንግያንግ ባለስልጣን ናቸው። ቀደም ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በመጪው እንደ አውሮፓውያን ሰኔ 12 ቀን ሊካሄድ የታገደውን የመሪዎች ንግግር ያንሰራራ ዘንድ የተካሄዱት ውይይቶች ተጨባጭ ውጤት እያስመዘገቡ ነው ማለታቸው ተጠቅሷል። ከአውሮፓ ሕብረት ከካናዳና ከሜክሲኮ ወደ ሀገሯ በሚገባ ብረትና አሉሚኒየም ላይ ዛሬ የሚጀመር ታሪፍ የደነገገችው ዩናይትድ ስቴትስ ውጥረቱን እያቀጣጠለች ነው። በብረት ላይ 25 ከመቶ በአሉሚኒየም ላይ ደግሞ የ10 ከመቶ ቀረጥ ጥላለች። ዩናይትድ ስቴትስ በሌሎችም ሀገሮች ላይ ታሪፍ ከመጣል ይልቅ የገቢ ሸቀጥ ኮታ ወይም መጠን ለመገደብ ድርድር አካሄዳለች። ስለ ዩናይትድ ስቴትስ ውሳኔ የተጠየቀ የቻይናው የውጭ ጉዳይ ሚኒስቴር ማናቸውም ሀገር ያለውን የንግድ ስርዓት ማክበር አለበት ማለቱ ተጠቅሷል። ትላንት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ላሰሙት ነቀፌታ በሰነዘሩት ከረር ያለ ምላሽ ዩናይትድ ስቴትስ በንግድ ስምምነቶች ሰበብ የሌሎች መጠቀሚያ የምትሆንበት ዘመን አክትሟል ብለዋል። ይሁን እንጂ የዩናይትድ ስቴትስ እርምጃ ከዋና ዋና የስትራቴጂ አጋሮቿ ዘንድ ፈጣንና ጠንካራ ነቀፌታ አስከትሏል። ትሩዶ ፈጽሞ ተቀባይነት የሌለው እርምጃ ነው ሲሉ አጸፋውን እንመልሳለን ብለዋል። ውሳኔው ሕገ ወጥ ብቻ ሳይሆን በብዙ መልኩ ስህተት ነው ያሉት የፈረንሳዊ ፕሬዚዳንት ኢማኑዌል ማክሮን በበኩላቸው የምጣኔ ሀብት ብሔርተኝነት ወደ ጦርነት ያመራል ሲሉ አስጠንቅቀዋል። የሕንዱ ጠቅላይ ሚኒስትር ኔራንድራ ሞዲ ሀገራቸው ከቻይና ጋር የተቀራረበ ግንኙነት እንዳላት ተናገሩና ሆኖም አስከትለው ያቺን ሀገር በስሱ ሸፈና አድርገው ነቅፈዋታል። ዛሬ ሲንጋፖር ላይ በተካሄደው ዓመታዊ የአካባቢው የመከላከያ ጉዳይ ጉባኤ ላይ ሞዲ ባሰሙት ንግግር የኢንዶ ፓሲፊክ አካባቢ ሀገሮች የዝውውር ነፃነትንና ሉዓላዊነትን እንዲያከብሩ፣ ትንሽ ትልቅ ሳይሉ ሁሉም መከበር አለበት ሲሉ ነው ያሳሰቡት። የህንዱ መሪ ንግግር በቀጥታ ቻይናን ያልጠቀሰ ይሁን እንጂ ቻይና በትናንሾቹ ጎረቤት ሀገሮች ላይ ከዕለት ወደ ዕለት እያባባሰች ያለውን የማናህሎኝነት ባሕሪ ባህሪ መጥቀሳቸው ተደርጎ ታይቷል። በመጨረሻም የተቃዋሚው ሶሻሊስቶች መሪ ፔድሮ ሳንቼዝ ጠቅላይ ሚኒስትርነቱን ሊረከቡ ነው። ዛሬ የስፔን ፓርላማ የሀገሪቱን ጠቅላይ ሚኒስትር ማሪያኖ ራጆይን ትምም እነፍጓቸዋል አስራ አስርት ባስቆጠረው የስፔን ዲሞክራሲ ስልጣን ላይ ያለ መሪ እንዲለቅ ሲደረግ ይሄ የመጀመሪያ ጊዜ መሆኑ ነው። ሶሻሊስቱ መሪ ሳንቼዝ ከሶስት መቶ ሀምሳው የምክር ቤት አባላት ውስጥ የአንድ መቶ ሰማንያውን ድጋፍ ሲያገኙ፣ አንድ መቶ ስልሳ ዘጠኝ ተቃውመዋል። ዜናው በዚሁ ይጠቃልላል። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የአርብ ምሽት ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደኋላ ከሚቀርቡ ዝግጅቶቻችን አንድ ሁለቱን ከወዲሁ አስተዋውቅ የእኛም ብሶት ያንጸባርቁልናል ብላቸው የሚታሰቧቸውን ሰዎች ምረቱን ጨዋነት መኩ አነጋግሩ ምላሽ ሊሰጣቸው ይገባል ተብሎ በእንደዚህ አይነት መንገድ ተነጋግረን ተለያየን። አሁን ለሰኞ ቀጠሮ ይዘን ያለ ነው። በአዲስ አበባ የላፍቶ ክፍለ ከተማ ነዋሪዎች ቤታችን በኃይል ፈርሶብናል ሲሉ ለጠቅላይ ሚኒስትሩ ጽህፈት ቤት አቤት ብለዋል። መልስ ተሰጥቷቸዋል። ከዜናው በኋላ ይመጣሉ። በአጠቃላይ የፖለቲካ መንፈሱን ለመቀየርን ከዚህ በፊት ከነበረበት ከመናቆርና ከጥላቻ አውጥቶ ወደ ይሄ ጉዳይ የሁላችንም ነው። ሁላችንም በሰለጠነ መንገድ እየተነጋገር ነው ወደምንሄድበት የፖለቲካ ሂደት ለመክሰት መጀመሪያ መቀየር ያለበት ይሄ ከእልህና ከቁጭት የወጣ መንፈስ ነው። በሀገራችን ያለማሸማቀ ፖለቲካ እንድናራምድ፣ የሀገርነት ስሜትም እንዲኖረን የሚያደርግ አንድ እርምጃ ስለሆነ እኔም በበኩሌ የእስረኞች መፈታት እደግፈዋለሁ። በዚህ አጋጣሚ ግን ይህ አደግ ሁለት ፓርቲ ነው ያለው ሶስት ነው፣ አራት ወይስ አንድ አይገባኝም። የአረና እስረኞች እስካሁን ድረስም አልተፈትም የታሰሩት ትግራይ ላይ ነው። በዚያ አዝናለሁ። የአርበኞች ግንቦት ሰባቱ ሊቀመንበር ዶክተር ብርሃኑ ነጋና የአርና ትግራይ ስራ አስፈጻሚ ኮሚቴ አባል አቶ ገብሩ አስራትን ድምፅ የሰማ ነው፣ የአዲስ አበባ ዩኒቨርሲቲ መምህራንን የጨመረ በወቅታዊ ጉዳይ ላይ የተደረገ ውይይት አለን። በሁለተኛው አጋማሽ ጠብቁ። አሁን የዕለቱ አብይ ርዕስ ኢትዮጵያውያን ወጣቶች ከጥላቻ ይልቅ ለአንድነትና ለአብሮነት አዎንታዊ አመለካከት ቦታ እንዲሰጡ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ይህንን ጥሪ ያቀረቡት ከቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር ጋር በመሆን የነገዋን ኢትዮጵያ መሪዎች ማነቃቃት በሚል ርዕስ በተዘጋጀ ስነ ስርዓት ላይ ባደረጉት ገለጻ ነው። እስክንድር ፍሬው ተከታዩን ዘገባ ልኳል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከወጣቶች ጋር የሚያደርጉትን ውይይት ዛሬም በሌላ ስነ ስርዓት ላይ ቀጥለዋል። የነገዋን ኢትዮጵያ መሪዎች ማነቃቃት በሚል ርዕስ በተዘጋጀ ስነ ስርዓት ላይ ተገኝተዋል። ጠቅላይ ሚኒስትሩ በዚህ ስነ ስርዓት ላይ የተገኙት ለአጭር ጊዜ ጉብኝት አዲስ አበባ የነበሩትን የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌርን በመያዝ ጭምር ነው። ጠቅላይ ሚኒስትር አብይ ለወጣቶቹ ባደረጉት ገለጻ ካተኮሩባቸው ነገሮች አንዱም ጥላቻን የማስወገድና አንድነትን የመፍጠር ጉዳይ ነው። ያ ግጭትና ጥላቻ መገታት አለበት። ጊዜያችንን በሙሉ አንድነትን በመፍጠር ላይ ማዋል አለብን። ያን ማድረግ ከቻልን በኢትዮጵያውያን ላይ በኢትዮጵያ ወጣቶች ላይ ትልቅ ተስፋ አለኝ። የተፈጥሮ ሀብት እንዲሁም አስደናቂና ብሩህ አእምሮ ያለው የሰው ኀይል እንዳለን አምናለሁ ያለ አንድነት ግን አብረን ልንሠራ አንችልም። በአንድነት ላይ ከሠራንና አዎንታዊ ነገሮችን ካሳደግን እመኑኝ አሁን የእንግሊዝ ጠቅላይ ሚኒስትር ከጠቀሷቸው ሦስት ታላላቅ ሀገሮች ቀጥለን አራተኛ እንሆናለን። በተባበሩት መንግሥታት የአፍሪካ ኢኮኖሚ ኮሚሽን አዳራሽ በተዘጋጀው ስነ ሥርዓት ላይ የተገኙት ከተለያዩ ዩኒቨርሲቲዎች እንደዚሁም ከሌሎች ተቋማት የተውጣጡ ወጣቶች ናቸው። ከአዲስ አበባ ዩኒቨርስቲ የመጡትን ሁለት ወጣቶች አነጋግሬ ያለሁ። ኤደን አስናቀ ባላለሁ አራተኛ ዓመት የኮምፒውተር ሳይንስ ተማሪ ነኝ። አዲስ አበባ ዩኒቨርሲቲ። እንዴት ተጋበዛችሁ ለዚህ ስነስርዓት? በዚህ ስነስርዓት ላይ የተጋበስ ነው። በስልክ ቁጥሮቻችን ላይ ተደውሎ እዚህ ስነስርዓት ላይ እንድንጋበስ ከጠቅላይ ሚኒስትር ቢሮ እንደሆነ ተገለጸልን። ከዛ በኋላ መጣ አዲስ አበባ ዩኒቨርሲቲ ሪፕሬዘንት አድርገ እንድንመጣ ዲፓርትመንታችንም ተነግሮን መጣ። እንግዲህ ዛሬ የቀድሞው የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር እንደዚሁም አዲሱ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው ንግግር ያደረጉት፣ ገለጻም አድርገዋል። ምን ማለት ነው? ለአንቺ ምን ስሜት ሰጠች? በመምጣትሽ ምን አገኘሽ? አንደኛ አክብረውን እዚህ ድረስ ስለጠሩም በጣም ደስ ይላል። አዲሱን ወጣ ወጣቶች የመበረታታት ስሜት ይፈጥርብናል። ሁለተኛ ነገር ደግሞ የተናገሩት ንግግር ሊደርስ ለመሆን ለሚፈልጉ ወጣቶች ኢንስፓይርፊቶቹ መሪዎች ለሚሆኑ ወጣቶች መሪ ለሚሆኑ ወጣቶች ያው በፖለቲካው መንገድ ብቻ መሪ ሳይሆን በተለያየ በቦታ ላይ መሪ ለሚሆኑ ወጣቶች መንገድን መክፈት የሚችል ኢኖቬት የሚያደርግ ኢንስፓየር የሚያደርግ ነገር ነው፣ ሞቲቬት የሚያደርግ ነገር ሆኖ አግኝቼዋለሁ። ሙሉ ስምሽን ንገሪኝ አንቺ እና ስንተኛ ዓመት ተማሪ ነሽ? በተመሳሳይ ሳሮን ዮሀንስ እባላለሁ የአዲስ አበባ ዩኒቨርሲቲ የኮምፒተር ሳይንስ አራተኛ ዓመት ተማሪ ነኝ። በተመሳሳይ ዲፓርትመንት ውስጥ ነው ያላችሁት? ምድር ውስጥ ሸቀሩ አሁን እዚህ ከሰማሻቸው ንግግሮች ውስጥ ቶኒ ብሌር ከተናገሩት ሊሆን ይችላል፣ ዶክተር አብይ ወይም ጠቅላይ ሚኒስትር አብይ ከተናገሩት። ሁለቱም የተናገሩት ነገር በጣም አነቃቅሰኛል እና በተጨማሪ ደግሞ ያው ሁላችንም አዲስ አበባ ዩኒቨርሲቲ ተማሪዎች እንደመሆናችን ወደፊት ስራ እናገኘ ምናምን የሚል ተስፋ መቁረጥ ስሜት ነበረን። ግን አሁን እንደነገሩን ከሆነ ጠቅላይ ሚኒስትሩ ቅድም ይህንን ጉዳይ ጠቀስ አድርገው ነበረ። ዶክተር አብይ ጠቅሰው ነበር እና ተስፋ ሰጥተውናል ወደፊት ስራ እንደምናገኝ። ይሄ እንግዲህ የተለመደ ነው። ለአንቺ አሁን ጠቅላይ ሚኒስትሩ ያደረጉት ነገር ወደታችሁ ማስተያየት ሰጡበት ትችላላችሁ? አሁን ከወጣቶች ጋር ሲወያዩ የመጀመሪያው አይደለም። እኔ ነኝ ቶኒ ብሌርን ወይም የቀድሞውን የእንግሊዝ ጠቅላይ ሚኒስትር ለሌላ ጉዳይ ሲመጡ እዚህ አይነት ቦታ ላይ መተ ልምድህ ማካፈላላብህ ያልኳቸውም ብለዋል ዶክተር አቢ ሲናገሩ እንዴት አያችሁት? ይሄን ማነሳሳታቸውን ራሱ ከወጣቶች ጋር በሚሌኒየም አዳራሽም ተገናኝተው ነበር። በነገራችን ላይ ይሄ በጣም ጥሩ ነገር ነው። ከዚህ በፊት ተደርጎ የሚያውቅ ነገር አይደለም። ይሄ ከዚህ በኋላም ቢደረግ ጥሩ ነው። ምክንያቱም ወጣቱን የሚያነሳሳ ጠንክሮ ለመስራት የሚጋብዝ ነገር ነው። ከዚህ በፊትም በሚሊኒየም አዳራሽ እንደተናገሩት ለጎልድ ሜዳሊስቶች የሚደረገው ነገር ሁሉ በሙሉ ነገር ወጣቱ ሜዳሊያ ተሸላሚዎች የተለየ ስኮላርሽፕ ወይም የትምህርት እድል ይዘጋጃል ያሉት ነው። እሱ ነገር በሙሉ ወጣቶችን የሚያነሳሳ ጠንክረው እንዲሰሩ ከዚህ በኋላ የሚያደርግ ስለሆነ በጣም ጥሩ ነው፣ ይበረታታል። አንቺስ? ያው እኔም ተመሳሳይ ነገር ነው። ማለት ጠቅላይ ሚኒስትሩ እንደዚህ አይነት ነገሮችን ማነሳሳት መጀመራቸው ቶኒ ብሌርንም ያለ ፕሮግራማቸው ነው እዚህ ውስጥ ያስገቧቸው እና እንደዚህ አይነት ነገሮች እንደት እየታየሻቸው ማለት ነው? እጅግ በጣም ደስ ይላል። ማለትም ከዚህ በፊት አልተለመደም፣ ያልተለመደ ነገር ነው። እናም ወደፊትም እንደዚህ አይነት ነገር ቢያደርጉ ሌሎቹንም አሁን የቀሩት እኛ ብቻ ነን የመጣ ነው። ሌሎች ብዙ አሉ። እነሱንም ያው ተጋብዘው እንደዚህ ይሄንን እድል ቢያገኙ ጥሩ ነው ብዬ አስባለሁ። ሁለታችሁንም በጣም አመሰግናሉ። በአሜሪካ ድምጽ ሌላ ድመጮች ስም አመሰግናቸዋለሁ። ዶክተር አብይን አስደናቂ መሪ ሲሉ የገለጹት የቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌርም የረጅም ዓመታት ልምዳቸውን የተመለከተ ገለጻ አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የምሽቱን አብይ ርዕስ ነበር ያደመጥ ነው። እስክንድር ፍሬውን እናመሰግናለን። ዜናዎቹ ወደሚተነተኑበት ወደ ተቀሩት የመጽሔት ክፍለ ጊዜ ዘገባዎች ስንሸጋገር ደግሞ በአዲስ አበባ ከተማ ነፋስ ስልክ ላፍቶ ክፍለ ከተማ ልዩ ስሙ ሀና ማርያም ከተማ ሀና ማርያም አካባቢ ቤታችን በኃይል ፈርሶብናል ያሉ ነዋሪዎች ለጠቅላይ ሚኒስትር ጽህፈት ቤት አቤቱታቸውን አቅርበዋል። የጠቅላይ ሚኒስትሩ ጽህፈት ቤት ከአዲስ አበባ ከተማ ከንቲባ ምላሽ እንደሚሰጣቸው ነግሯቸዋል። ነዋሪዎቹ አድሎ እንደሚፈጸምባቸው ይናገራሉ። መለስካቸው አመሀ ዝርዝሩን ይዟል። ከሁለት ዓመት ወዲህ በዚህ በነፋስ ስልክ ክፍለ ከተማ ሀና ማርያም እየተባለ በሚጠራው አካባቢ ህገወጥ ግንባታ በሚል ምክንያት አያሌ ቤቶች በመፍረሳቸው ነዋሪዎቹ አቤቱታቸውን በየጊዜው እያሰሙ ይገኛሉ። ትናንትናና ከትናንት በስቲያ ደግሞ እነዚህ በደል ተፈጽሞብናል የሚሉ ነዋሪዎች በጠቅላይ ሚኒስትሩ ጽህፈት ቤት ተገኝተው አቤቱታቸውን ሲያሰሙ እንደቆዩ ለቪኦኤ ተናግረዋል። በመጨረሻም በትናንትና ዕለት ከጠቅላይ ሚኒስትሩ ጽህፈት ቤት ምላሽ እንዳገኙ አንድ ስሜ አይጠቀስ ያሉ በስፍራው ለአቤት ባዮቹ የተነገራቸውን አብራርተዋል። ጠቅላይ ሚኒስቴር ቢሮ ውስጥ ያሉ ሰዎች ሲወጡ ከንቲባው ሊያነጋግራችሁ ግድ ይለዋል። እስካሁን ድረስ ይህን ያህል ቤት ሲሰራና ይህን ያህል እያስከፈለ ሲያካሄድ የኖረው ለምንድን ነው? ምላሽ ሊሰጣችሁ ይገባል። ሰኞ በጠዋቱ ሁለት ሰዓት ጥሩ ተናጋሪ ናቸው፣ የእኛም ብሶት ያንጸባርቁልናል ብላችሁ የሚታሰቧቸውን ሰዎች ምረቱን ጨዋነት መልኩ አነጋግሩት። ምላሽ ሊሰጣችሁ ይገባል ተብሎ በእንደዚህ አይነት መንገድ ተነጋግረን ተለያየን። አሁን ለሰኞ ቀጠሮ ይዘን ያለ ነው። በዚህ አካባቢ ፈረሰ የሚባለውን የአባወራ ቤት ቁጥር እኚህ ተጎጂ ነኝ የሚሉ ነዋሪ ከሰላሳ ሺህ በላይ ያደርስቷል። ሰላሳ ስድስት ሺህ አባወራ ሰው አይደለም። ሰላሳ ስድስት ሺህ አባወራ ጨፔ ጋራ፣ ኦዳ፣ ቀርሳ፣ ኮንቶማ፣ ቡራይል ይሄ ሁሉ የፈረሰ ቦታ ነው። አፈር እያመጡ ከነጭቃው በወደቀ ቤት ላይ አሁንም አፈር እየደፉ ነው ያሉት። ማየት ይቻላል። አሁን እኛ ጥያቄያችን ይህን ያህል መሰረተ ልማት እናሟላ የግሪን ኤሪያ አይደለም ወይም የሌላ ጉዳይ አይደለም፣ የመኖሪያ ቦታ ነው ተብሎ በተለያዩ ጊዜያት የመንግስት አካል እየመጣ ገለጻ ሲያደርግ ቤት ለማፍረስ ግን የአምስት ደቂቃና የአራት ደቂቃ ወይም የአንድ ደቂቃ እንኳ ጊዜ አልሰጥም። ሌላዋ ስማቸው እንዳይገለጽ የሚፈልጉ የአካባቢው ነዋሪና ተበዳኝ ተበዳይ ነኝ የሚሉ የእሳቸውም ሆነ የሌሎችም እንደርሳቸው ቤታቸው እንዲፈርስ የተደረገባቸው ሰዎች ተመሳሳይ አስተያየት ነበር የሰጡት አፍራሽ ግብረ ኃይል አዝምቶ ቤቶችን ከማስፈረስ ውጭ ምንም አይነት ውይይት አልተደረገም ይላሉ። ይህ ብቻ አይደለም፣ መንግስት ሊያየልን የሚገባው ችግርም አለ ባይ ናቸው። በጣም የባሰውን ሰው ነው ያለው እዛ ጋ ያለው መጠለያ ያስተዋል ሸራ ወጥሮ የሚኖር ሰው ነው ያለው እና ሁለት አይነት ስራ እየተሰራ በዚህ ላይ መድሎ አለበት አካባቢው ላይ መድሎ አለ ሲሉኝ፣ ይዛ አካባቢ የተለየ መድሎ ምንድን ነው ያለው? ሁለት ሺ ስምንት ላይ የተሰራ ቤት ካርታ እያያዘ የዘጠና ስምንት ደግሞ ፈርሶታ ያለ ቀርብ ጊዜ ከፈረሳው በኋላ እየተሰሩ ካርታ እያያዙ ያሉ ሰዎች አሉ። በተለያየ ጥቅማጥቅምና በመድሎ አለ። ወረዳው ላይ ትልቅ ችግር አለ። ያ ነው የሚያመው። ከእኛ ኋላ የተሰሩ ቤቶች አሉ። የእኛ ቤቶች ግን ፈርሰዋል። ስንትና ስንቶች አውጥተንባቸው ገንብተን የእኛ ፈርሶ ከጎን የነበረ ከኋላ የሰራ ሰው ደግሞ ተርፎለታል። ያ ሰው ይፍረስበት ሳይሆን ወረዳና ክፍለ ከተማው የሚሰራው ስራ ነው። በቃ ቢዝነስ አድርጎታል። እና ይሄን ነው መንግስት እንዲያይልን በተለይ በተለይ እንዲያይልን የምንፈልገው ጠልቆ ወርዶ እንዲያይልን የምንፈልገው ይህንን ነው። ከምንም በላይ ሀና ማርያም እየተባለ በሚጠራው በዚህ አካባቢ ህገ ወጥ ግንባታ በሚል ምክንያት በሚፈጸም ቤቶችን የማፍረስ ሂደት በተፈጠረ ግጭት የንብረት ውድመት ብቻ ሳይሆን የሰው ሕይወትም የጠፋበት እንደነበረ አይዘነጋም። ቪኦኤም በችግሩ ዙሪያ በተደጋጋሚ ዘግቦበታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ቀጣዩ ዘገባ እናልፋለን። አምነስቲ ኢንተርናሽናል የተባለው የሰብአዊ መብቶች ድርጅት በሶማሌ ክልል ያለው ልዩ ፖሊስ ኦሮሞዎችን እየገደለ ነው፣ የኢትዮጵያ መንግሥት ልዩ ፖሊሱን መበተን አለበት ይላል። የሶማሌና የኦሮሚያ ክልሎችን በሚያዋስነው ድንበር አካባቢ ግጭቶች ሲካሄዱ እንደ ቆዩ የሚታወቅ ነው። የክልሉ አስተዳደሮችም ግጭቱን በማነሳሳት ተግባር እርስ በርስ ሲካሰሱ እንደነበር ዘገባዎች ይጠቁማሉ። አዳነች ፍሳዬ አጠር ያለ ዘገባ ታቀርባለች። የሶማሌ ክልል ልዩ ፖሊስ 48 በክልሉ የሚኖሩ የኦሮሞ ቤተሰቦች መኖሪያ ቤቶችን በእሳት አጋይቷል በማለት አምነስቲ ኢንተርናሽናል ያወጣው መግለጫ ከሷል። ቤታቸው የተቃጠለባቸው ኦሮሞዎች ጭሮ ወደ ተባለው በኦሮሚያ ክልል ወደሚገኘው ቦታ ለመሸሽ ተገዷል ሲልም መግለጫው አክሏል። የኢትዮጵያ መንግሥት ልዩ ፖሊስ ኃይሉን አፍርሶ የዓለም አቀፍ የሰብአዊ መብት ሕግን በሚያከብር ፖሊስ መተካት አለበት ይላል አምነስቲ ኢንተርናሽናል። ባለፈው ሳምንት ሮብና ሐሙስም የሶማሌ ክልል ልዩ ፖሊስ በጭናቅሰን ምስራቅ ኦሮሚያ በአራት መንደሮች ላይ ጥቃት ከፍቶ አምስት አርሶ አደሮችን ገድሎ አምሳ የሚሆኑ ቤቶችን በእሳት አቃጥሏል ሲልም አምነስቲ ከሷል። በጉዳዩ ላይ ወገን ያለ የምርመራ እንዲደረግም ጠይቋል። አምነስቲ ኢንተርናሽናል አያይዞም ባለፈው ዓመትም ልዩ ፖሊስ ኦሮሚያ ውስጥ ገብቶ በፈጸመው ጥቃት በመቶዎች የሚቆጠሩ ሰዎች አልቀዋል፣ በሚሊዮኖች የሚቆጠሩ ደግሞ ተፈናቅሏል ይላል። የሶማሌና የኦሮሚያ ክልሎችን በሚያዋስነው ድንበር አካባቢ በተቀናቃኝ የሶማሌና የኦሮሞ ኃይሎች መካከል ግጭቶች ሲካሄዱ እንደቆየ የሚታወቅ ነው። የክልሉ አስተዳደሮችም አንደኛው ሌላውን ግጭቱን በማነሳሳት ተግባር እርስ በራሳቸው ሲካሰሱ ቆይተዋል። እኛ በበኩላችን ከሶማሌ ክልልም ሆነ ከኢትዮጵያ ባለሥልጣኖች ለአምነስቲው ክስ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የአምነስቲ ኢንተርናሽናል ተወካዮችንም ለማነጋገር ሞክረን ልናገኛቸው አልቻልንም። አድማጮች አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። ጠቅላይ ሚኒስትር አብይ አህመድ በዲያስፖራው ዐይን። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ወዲህ ወደ ዩናይትድ ስቴትስ እንደሚመጡ በስፋት እየተነገረ በመሆኑ ዲያስፖራው ለዶክተር አብይ ምን አይነት አቀባበል ሊያደርግ ይገባል የሚል ጭብጥ ያለው ውይይት ነው ቀጣዩ። አንዳንድ የገዢ ፓርቲ ወይም የኢህአዴግ አባላት ደጋፊዎች ወዲህ ወደ ዩናይትድ ስቴትስ ሲመጡ ከፍተኛ ተቃውሞ ሲደርስባቸው ተሰምቷል፣ ታይቷልም። ከዚህ አንጻር ጠቅላይ ሚኒስትር አብይ በዲያስፖራው ዘንድ ምን አይነት ቦታ ምን አይነት አቀባበል ይኖራቸዋል? በዚህ ነጥብ ዙሪያ አዲሱ አበበ ሶስት እንግዶችን አዋይቷል። የመቶ አለቃ አያል ሰው ደሴ ከዋሽንግተን ዲሲ የኢትዮጵያውያን ህብረ ህዝብ ብሔራዊ ንቅናቄ አቶ በትሩ ገብረ እግዚአብሔር፣ ከዳላስ ቴክሳስ የኢትዮጵያ ማህበረሰባዊ ድርጅቶች ትብብር አቶ ጣሰው መላከ ህይወት፣ የዋሽንግተን ዲሲ ግብረ ኃይል አስተባባሪ ናቸው። ለዲሲው ግብረ ኃይል አስተባባሪ ለአቶ ጣሰው ነው አዲሱ የመጀመሪያውን ጥያቄ ያቀረበው። እሺ፣ አመሰግናለሁ አቶ አዲስ፣ እንዲሁም ቪኦኤ ይህንን እድል ሰጣችሁ እንድንወያይ ስላደረጋችሁኝ። እንግዲህ ቀደም ብለን እኛ መግለጫ አውጥተናል፣ የተለየ ነገር የለንም። መግለጫችን እንደገለጽነው ያደረጉትን ነገር ባለፉት ሀያ ሰባት አመት ውስጥ ካሉት ኢህአዴግ አገዛዝ ውስጥ ያልሰማናቸውና ለየት ያሉ አባባሎች በተለይ በኛው ዙሪያ ሁልጊዜ የምናነሳቸው ቢሆን በእነሱ ዘንድ ያልሰማናቸው አባባሎች ስለሆኑ እነዛን ነገሮች በደንብ በደስታ ተቀብለናል። እየሰሩ ያሉትንም አንዳንድ ጅማሮችንም የምንቀበለው እና የምናበረታታ በዛው እንዲቀጥሉ የምንለው ነው። ነገር ግን አሁንም ቢሆን እኛ ለተነሳንበት መሰረታዊ የዲሞክራሲያዊ ስርዓት ለውጥ በቂ ጅማሩ አለ ብለን አናምንም። መግፋት አለባቸው። የጀመሩት ነገር ጥሩ ነው፣ ግን አንዳንድ መሰረታዊ የሆኑ እንቅስቃሴዎችን ደግሞ ማሳየት አለባቸው። እነዛም ማድረግ አለባቸው እዚህ ከመምጣታቸው በፊት የሚል አቋም አለን። አሁንም በዛ ላይ የተለየ ነገር የለንም። የሚያሳዩን ተጨማሪ እንቅስቃሴዎች የሚመጡበትን ሁኔታ ይወስነዋል። በእኛ በኩል መልካም። ወደ ዳላስ ወደ አቶ በትሮ ገብረ እግዚአብሔር ሊሄድ ቀደም ሲል ጣሰው እንዳለው ጠበቅ አድርገው የሚቃወሙ አሉ። ጥሩ መስተንግዶ አይኖራቸውም ቢመጡ የሚሉ፣ ለምሳሌ በአንድም በደል ፈጸመ በተባለ ባለስልጣን ላይ እንኳ የተወሰደ እርምጃ የለም። ይልቁንም እነዚህ በደል የፈጸሙ ሰዎች ሌሎችም ወደ ሹመት ነው የሚታጩ። ለውጡ ያን ያህል አመርቂ አይደለም ገና ነው የሚሉ አሉ። ምን አይነት አቀባበል ይኖራቸው ይሆን? አቶ በትሮ የእርስዎ አስተያየት ምን ይሆናል? አዎ እንግዲህ እንደተባለው ጊዜውን በምርጫ የምንወስን ከሆነ ይሄ ጥሩ ጊዜ ነው ለማለት አይቻልም። ነገር ግን ሁላችንም እንደምናውቀው የኢትዮጵያ ሁኔታ በተለይ አሁን ኢትዮጵያ ያለችበት የፖለቲካ ቀውስ የተወሳሰበ እና ለዘመናት እየተንከባለለ የመጣ እንደመሆኑ መጠን በተለይ ባለፉት ሀያ ሰባት አመታት ካየናቸው ሁኔታዎች ለየት ያለና አንዳንድ ጭላንጭሎች የሚያሳይ ቢያንስ ቢያንስ በአነጋገር ደረጃ ያሳዩ ሰው ናቸው። በተለይ ኢትዮጵያዊነት ላይ ለዘመናት አገዛዙ ያካሄደውን ደባ መልክ በመለወጥ ኢትዮጵያዊነትን ጎላ አድርገው በማሳየታቸው እውነቱ፣ በእኛ በኩል ከፍተኛ ድጋፍ ይገባቸዋል ብለን እናምናለን። ግን እንደተባለው ይህንን ወደ ተግባር ለመተርጎም ደግሞ ቢያንስ አንዳንድ እርምጃዎችን መውሰድ አስፈላጊ ነው። ምክንያቱም በንግግር ብቻ የአንድ ሀገር ሁኔታ ያውም ንግግሩም ደግሞ ወዴት እንደምንሄድ አቅጣጫ የሚያሳይ ቃል ኪዳን ያለበት አነጋገር ሳይሆን ስሜትን የሚማርክ እና ለጊዜው ከነበርንበት ስንሰማ ከነበረው የተለየ በመሆኑ ብቻ አድናቆት የሚያጠርፍ ቢሆንም መሰረታዊ የሆኑትን የሀገሪቱን ችግሮች ለመፍታት ወዴት ነው መሄድ ያለብን፣ እንዴት ነው መሄድ ያለብን የሚለውን የራሳቸውን ራዕይ እንኳ ተጨባጭ በሆነ መንገድ ባላመላከተበት ወቅት ወደዚህ ማቅናታቸው እሳቸውም እንደሚፈልጉት እኛም እንደምንመኘው ለሀገራችን የሚጠቅምና ፕራያሚያ የሆነ ውይይት ለማካሄድ የሚያስችል ሁኔታና ጊዜ አይደለም ነው። ያም ሆኖ ግን በራሳቸው ከመጡ ያንን አጋጣሚ በመጠቀም በጎ በጎውን በመደገፍ መሆን ያለበትን ደግሞ በማስረገጥ አቅጣጫ እንዲይዝ አካሄዳቸው። ያንን ካደረጉ ደግሞ የዲያስፖራው ድጋፍ እንዳላቸው በተለያየ መንገዱ ማሳየት ይኖርብናል። ከኢትዮጵያውያን ሕብረ ሕዝብ ብሔራዊ ንቅናቄ የመቶ አለቃ እያል ሰው ደሴ፣ እንዴት ነው እንግዲህ ጅምሩ ወይም የዚህ ውይይት ዓላማ ዶክተር አብይ ሲመጡ ምን አይነት ቦታ ምን አይነት አቀባበል ይኖራቸዋል? ከዚህ ቀደም የኢህአዴግ ሰዎች ወይም ባለሥልጣናት ወይም አባላት ሲመጡ ከነብረው ምን ያህል ይለያል ወይም ተመሳሳይ ይሆናል የሚል ነው እና እንዴት ነው እርስዎ፣ እንዴት ያውታል። በቅድሚያ ስለ ግብዣው በጣም አመሰግናለሁ። ሁለት መሰረታዊ ነገሮችን ብናይ ጥሩ ይመስለኛል። አንደኛ ሁለቱም ወንድሞቼ ያዩባቸው ጉዳዮችን ያዩበት እና በዚህ በፖለቲካ ድርጅቶች ውስጥ ያለን የምናይባቸው ነገሮችን የምንመዝንባቸው ትንሽ ለየት ይላል። የሀገራችንን ትር የሰደዱና ውስብስብ ችግሮችን የምናይበት አይን እና ለነዛ መፍትሄ የማስገኘቱ ሂደት ቅጽበታዊ እንደማይሆን መረዳት የሚያስፈልግ ይሆናል። የሚጠየቁት በተለይ ይሄ አዲሱ ጠቅላይ ሚኒስትር ዶክተር አብይን ሁላችንም የምንጠይቅ አዲስ ነገር እንዲያደርጉ ወይም ደግሞ እየሰሩበት ያለው የፖለቲካ ሁኔታ የውስጣቸው የድርጅታቸው ኢህአዴግ የተባለው ስብስብ ውስጥ ያለው ችግር ቀላል እንዳልሆነ ሁላችንም የምንረዳው ይመስለኛል። በአምባገነን ስርዓት ውስጥ ተፍኖ የነበረ የቆየ ሕዝብ የሚጠይቃቸው እና በዛ ውስጥ ለውጥ ለማምጣት የሚደረግ ጥረት በኩል እርምጃ ሊጓዙ እንደማይችሉ ግልጽ ነው። ያም ሆኖ ግን መደረግ የሚችሉ ነገሮች በደረጃቸው ጠብቀው እንዲደረጉ ያስፈልጋል ነው ጥያቄው። በተለይ አሁን የተወሰኑ የህብረተሰብ ክፍሎች ላይ በተለይ አማራ ተብሎ በተፈረጀው ህብረተሰብ ክፍል ላይ በየቦታው የሚደረግ ጭፍጨፋ፣ መፈናቀል፣ ዘግናኝ የሆኑ እርምጃዎች በአስቸኳይ መቆም ያለበት ጉዳይ ነው። ሌሎቹ የመሰረታዊ ስርዓት ለውጥ ማምጣትን በተመለከተ ሂደትን የሚጠይቅ እንዳልኩት ከአንድ አምባገነን ስርዓት ወደ ተሻለ ዲሞክራሲያዊ ስርዓት ለመሄድ ቅጽበታዊ በሆነ መልክ መጓዝ እንደማይቻል ቢያንስ በፖለቲካው አካባቢ ያለን ሰዎች የምንረዳው ነው። ስለዚህ ማድረግ የማይችሉትን አይደለም የምንጠይቀው፣ ራሳቸው በሚመሩበት ህግ መሰረት ማድረግ የሚችሉትን እንዲያደርጉ ግን አበክረን እየጠየቅን እና ያለ ነው። ሁላችንም በየፈርድ የጠቅላይ ሚኒስትሩ ወደዚህ መምጣት ወደ አሜሪካ መምጣትን በተመለከተ ማንኛውም ሀገር ህዝብ በስደት የሚኖር ከተሰደደበት ሀገር የሚመጣን ባለስልጣን የሚያስተናግድበት ደረጃ የተለያየ ነው። ተቃውሞ ይኖራል፣ ደጋፊም ይኖራል። እዚህ ላይ መረዳት የሚያስፈልገን የሚመስለኝ በዚህ በስደት ያለው ኢትዮጵያዊ አንድ ወጥ አስተሳሰብ ያለው አድርገን መመልከቱም ትንሽ አሳሳች እንዳይሆን እሰጋለሁ። አንድ የሚያደርገን ኢትዮጵያ ውስጥ ለውጥ ያስፈልጋል። ያ ለውጥ መሰረታዊ ለውጥ እንዲሆን እንፈልጋለን። ከዛ ውጭ ግን በአካሄድ ደረጃ እነኚህ የሚጠየቁ በቶሎ ሊፈጸሙ ይገባሉ የምንላቸው ጉዳዮች በምን ደረጃና በምን ፍጥነት በምን ሁኔታ መደረግ እንዳለባቸው የተለያየ አደረጃጀት ያላቸው ያለን ክፍሎች በተለያየ መልክ ልናያቸው እንችላለን። እስካሁን የተወሰዱ በአወንታዊነት ሊመዘገቡ የሚችሉ ነገሮችን እያደረጉ ነው። ከሁሉም በላይ በኢትዮጵያ ውስጥ ሰፍኖ የቆየውን ሕዝብ ከፋፋይ የሆነ የፖለቲካ ጎሰኝነትን መሰረት ያደረገ የፖለቲካ ቅኝት በኢትዮጵያዊነት የፖለቲካ ቅኝት ለመተካት የሚያስችል መንደርደሪያዎችን እያሳዩ ነው ያለው እና በዚህ ረገድ ዶክተር አብይ የጀመሩት መልካም ነው፣ ይግፉበት የሚያሰኝ ነው። ይሄ ሲባል ግን ዜጎች በሩዋንዳ ቱሲዎች ላይ ከተፈጸመው ያልተናነሰ ነው የአማራ ብሔረሰብ ብሔር ተወላጆች ላይ በየአካባቢ የሚደረገው እጅግ ዘግናኝ የሆነ መፈናቀል እና ጭፍጨፋ። ይሄ አገሪቱን ወደ ባሰ ቀውስ ሊያስገባ እንደሚችል መረዳት ያስፈልጋል። አድማጮች፣ ይህ ውይይት አልተቋጨም፣ በነገ ዕለት ይቀጥላል። አፍሪካ በጋዜጦች ቀጣዩ ሳምንታዊ ቅንብር ነው። አዘጋጅና አቅራቢ አዳነች ፍሳሐ እየናል። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ መንግሥትና ተቃዋሚ ፓርቲዎች ጸረ ሽብር ሕግን ለማሻሻል ንግግር መጀመራቸው ተገለጸ። ኢትዮጵያ የአፍሪቃ ቻይና እየሆነች ነው ተባለ። እስራኤል ያሉት አፍሪቃውያን ፍልሰተኞች ሁኔታ የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። ሮይተርስ የዜና አገልግሎት በዘገበው መሠረት የኢትዮጵያው ገዢ ፓርቲ ጸረ አሸባሪነት ሕግን ለማሻሻል ከተቃዋሚዎች ጋር ባለፈው ረቡዕ መነጋገር ጀምረዋል። ጸረ አሸባሪነት ሕጉን የሚነቅፉ ሰዎች ተቃውሞን ወንጀል ያደረገ ነው ይላሉ። ከዘጠኝ ዓመታት በፊት የወጣው የጸረ አሸባሪነት ሕግ የመንግሥት ፖሊሲን በሚቃወሙ ወገኖች ላይ ሲገለገልበት ቆይቷል። ሕጉ ውስጥ ያሉት አንቀጾች ማንኛውም አሸባሪነትን ያበረታታል የተባለ ጽሑፍ ያወጣ ሰው እስከ 20 ዓመታት እስራት ሊያስቀጡ እንደሚችሉ ዘገባው ጠቅሷል። ገዢው ፓርቲ ኢህአደግ የሚገኝባቸው 14 የፖለቲካ ፓርቲዎች በጸረ አሸባሪነት ሕጉ ላይ ማሻሻያ ለማድረግ ተስማምተው እየተነጋገሩ መሆናቸውን የፋና ብሮድካስቲንግ ኮርፖሬሽን መግለጹን ሮይተርስ የዜና አገልግሎት ዘግቧል። በጸረ አሸባሪነት ሕጉ መሰረት የኢትዮጵያ መንግሥት በአሸባሪነት የፈረጃቸው ግንቦት ሰባት የኦሮሞ ነጻነት ግንባር፣ የኦጋደን ብሔራዊ ነጻነት ግንባር፣ አልቃይዳና አልሸባብ ናቸው። አሁን ግን የግንቦት ሰባቱ አቶ አንዳርጋቸው ከእስር ተፈተዋል። የድርጅቱ መሪ ዶክተር ብርሃኑ ነጋም ምሕረት ተደርጎላቸዋል ሲል ሮይተርስ የዜና አገልግሎት ዘግቧል። ብሉምበርግ የዜና አገልግሎት ደግሞ ኢትዮጵያ የአፍሪካ ቻይና እየሆነች ነው በሚል ርዕስ ስለኢትዮጵያ ጽሑፍ አውጡቷል። ከኢኮኖሚ አውደ ንባብ አንጻር ሲታይ ኢትዮጵያ የአፍሪካ ቻይና ትሆናለችን የሚል ጥያቄ በየጊዜው እንደሚነሳ ጽሑፉ ጠቅሷል። አያይዘውም ጽሑፉ ኢትዮጵያንና ቻይናን ለማመሳሰል ሲሞክር፣ በፈጣን እድገታቸው፣ በጠንካራ ብሔራዊ ታሪካቸውና መጻዒው ዕድል ብሩህ ነው በሚለው እምነታቸው የጋራ የሆነ ነገር አላቸው ይላል። የኢትዮጵያ የእድገት መጠን በያዝነው ዓመት 8.5 ከመቶ እንዲሆን ይጠበቃል። በቻይና ግን 6.5 ከመቶ ነው የተገመተው። ስለሆነም ከያዝነው ዓመት ከቻይና የእድገት መጠን ልቀዋል ማለት ነው። ካለፈው አስርት ዓመታት ወዲህ ኢትዮጵያ በአማካይ 10 ከመቶ መጠን ስታደግ ቆይታለች። ከአንጸባራቂው የእድገት አሐዝ ጀርባ ግን ብዙም ያልተነገረለት የጋራ ነገር አላቸው። ባለፈው ታሪካቸው የረኩ ናቸው። ለወደፊትም በግልጽ የተቀመጠ ራእይ አላቸው ታላቅ ሀገር እንሆናለን የሚል የየራሳቸው እምነትም አላቸው ይላል ጽሁፉ። የብሉምበርግ ድረገጽ ላይ የወጣው ጽሁፍ አያይዘውም በቻይና ብንጀምር ይልና ቻይና ቀጣይነት ባለው መልኩ ለብዙ ሺህ ዓመታት ህልውናዋን ጠብቃ ኖራለች። አብዛኞቹ ቻይናውያን ራሳቸውን ካለፉት የሀገሪቱ ስርወ መንግስታት ጋር ያስተሳስራሉ። ክፉ ያለው የኮንፊሽየስ መቃብርም የጎብኚዎች መስህብ ነው ይላል። ይህ የቻይና ጥንታዊ ታሪክ በፍጥነት ብቃት ያላት ዘመናዊ ሀገር ለመሆን አመቻችቶላታል። ይህ ደግሞ በመሰረተ ልማትና በትምህርት ከዓለም በኢኮኖሚ እጅግ ከበለጸጉት ሁለት ሀገሮች አንዷ እንድትሆን መንገድ ከፍቶላታል። ይህ ሁሉ ሲሆን ቻይናውያን ሀገራቸው እንደገና ታላቅ ሀገር መሆን ይገባታል የሚል ራዕይ ሰንቀው ተራምደዋል ሲል ብሉምበርግ የዜና አገልግሎት ድረገጽ ላይ የወጣው ጽሁፍ አውስቷል። ጽሁፉ አያይዞም ኢትዮጵያ ውስጥም ይህ መሠረታዊ ገጽታ እንደሚታይ አመልክቷል። ኢትዮጵያም ብትሆን በአንጻራዊ መልኩ የዳበረ ጥንታዊ ሉዓላዊ ሀገርነት ቦታ ነበራት። ከጥንታዊው ክርስቶስ ልደት በፊት በአንደኛው ምዕተ ዓመት አንስቶ ከዘለቀው የአክሱም ሥርወ መንግሥት አንስቶ እስከ መካከለኛ ዘመንና ከዚያም አልፎ የሄደ ኀያልነት ነበረው። ዋናው ነገር ደግሞ የወቅቱ ኢትዮጵያውያን ሀገራቸውን የዚህ ጥንታዊ የፖለቲካ ህዋስ ቅጥያ አድርገው ያያሉ ካለ በኋላ ጽሁፉ በሌላ አነጋገር ኢትዮጵያ ውስጥ የብሔራዊ መንግሥትነት ሂደት ለብዙ ዘመናት የኖረ መሆኑን ያስረዳል። ኢትዮጵያ ከባድ የሆነውን ቅኝ ገዢዎችን በሚገባ በመከላከል ተግባር የተሳካላትም ጠንካራ ሉዓላዊ አስተዳደር ስለነበረ እንደሆነ ጽሁፉ ጠቅሷል። ለዚህም ነው በአገሪቱ ዙሪያ ያለው የምግብ አይነት ብዙም ለውጥ የማይታይበት። ምክንያቱም የምግብ አይነቶቹ በክልላዊ ሳይሆን በብሔራዊ ደረጃ ስለሚታዩ መሆኑን የብሉምበርግ ዘገባ አስገንዝቧል። ኢትዮጵያ የደርግን አገዛዝ ካስወገደች ወዲህ አንዳንድ መሰረታዊ ለውጦች ለማድረግ ያልተቸገረችውም ለዚህ ነው። የኢትዮጵያ መንግሥት በአንጻራዊ መልኩ ስኬታማ የኢንዱስትሪ ፖሊሲ በማውጣት ይታወቃል። የኃላፊነት ስሜት በተሞላበት መንፈስ የሚመራው የኢትዮጵያ አየር መንገድ አብይ የአየር መንገድ ኃይል እየሆነ ነው። የአገልግሎቱ ደረጃም ከፍተኛ ነው በማለት ብሉምበርግ ድረገጽ ላይ የወጣው ጽሁፍ አስረድቷል። ኢትዮጵያውያን የመጽሐፍ ቅዱስ ታሪክን የሚያካትተውን የጥንት ታሪካቸው ያለበትን ቦታ በሚገባ ይገነዘባሉ። ኢትዮጵያ ከኮንዶሚኒየም ህንፃዎች ግንባታ እስከ ዘመናዊ የባቡር ሃዲድ የሚሄድ ሰፊ የቻይናን የመሠረተ ልማት ዝርጋታ ሥራ አቅፋ የተቀበለችው በሀገሪቱ የውስጥ ጉዳይ ጣልቃ ገብነት እንደማይኖር በመተማመን ሊሆን እንደሚችል ብሉምበርግ ድረገጽ ላይ የወጣው ጽሁፍ ገልጿል። ኒውዮርክ ታይምስ ጋዜጣ ድረ ገጽ ላይ ወጣ ጽሑፍ በበኩሉ በርካታ ፍልሰተኞች በማዕከላዊ አሜሪካ ኑሮ ካልተሳካላቸው ሀገሮች የሚፈልሱ ሰዎች ዩናይትድ ስቴትስ ከአረቡ ዓለምና ከአፍሪካ ደግሞ አውሮፓ ለመግባት የሚሞክሩ እንዳሉ ሁሉ ከስድስት ዓመታት ወዲህ ከሱዳን ከኤርትራና ከኢትዮጵያ የሚፈልሱ ስልሳ ሺህ የሚሆኑ አፍሪካውያን ሥራና የመረጋጋት ሁኔታ ፍለጋ እስራኤል ሲገቡ መቆየታቸውን ያወሳል። አፍሪካውያን የስደተኞች አገር በሆነችው እስራኤል የመጠለላቸው ጉዳይ ለአገሪቱ ከባድ የሥነ ምግባር ሁኔታ ፈጥሯል። ቀኝ ዘመም የሆኑት አይሁዳውያን ስደተኞቹ በባህልም ሆነ በሃይማኖታዊ እምነታቸው በገንዘብም በኩል እዚህ አገር ቦታ የላቸውም እንደሚሉ፣ ሌሎች እስራኤላውያን ግን የአፍሪካውያኑ እዚህ መቆየት ሞራላዊ ግዴታችን ነው እንደሚሉ ጽሑፉ ገልጿል። እስራኤል 20,000 የሚሆኑ አፍሪቃውያን ፍልሰተኞችን ለእያንዳንዳቸው 3500 ዶላር እየሰጠች ወደ ሌላ የአፍሪቃ ሀገር እንዲሄዱ ማድረጓን 40,000 የሚሆኑት ግን እስራኤል ውስጥ እንደሚገኙ ልጆቻቸው ዕብራይስጥ ተናጋሪ ሆነው እያደጉ መሆናቸውን የሚያውቁት ሀገርም እስራኤልን ብቻ መሆኑን ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። አፍሪቃውያኑ የሚኖሩት በደቡብ ቴልአቪቭ ሲሆን በመንገዱ ስታልፍ የምትሰማው የአፍሪቃውያን ቋንቋ በመሆኑ ሴቶች ደማቅ ቀለም ያላቸው አልባሳት ለብሰው ስታይ ካርቱም እንጂ እስራኤል ያለ ሆነው አይሰማህም ይላል ጽሑፉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ነተንያሁ 16250 የሚሆኑ አፍሪካውያን ስደተኞች በምዕራብ አገሮች እንዲሰፍሩ፣ የዛን ያህል ብዛት ያላቸው ደግሞ እስራኤል ውስጥ ጊዜያዊ መኖሪያ እንዲሰጣቸው የሚያስችል ስምምነት ከተባበሩ መንግሥታት ድርጅት ከፍተኛ የስደተኞች አገልግሎት ጋር ስምምነት አድርገው ነበር። ይሁንና ከቀኝ ዘመሙ የሉኩድ ፓርቲ አንዳንዶቹ አፍሪካውያን ፍልሰተኞች በአገሪቱ መስፈርን አጥብቆ በመቃወማቸው ናትንያሁ ተደናግጦ ስምምነቱን ሰረዙት ይላል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። የአርብ ምሽት ዝግጅታችን ይቀጥላል። አብራችሁን ቆዩ። በትግራይ ክልል በአድዋ ከተማ በመንግስት የተጠራ የወጣቶች ጉባኤ ላይ የውሎ አበል ክፍያን በሚመለከት የተፈጠረ አለመግባባት ወደ ፖሊስና ወጣቶች ግጭት አምርቶ በአንድ ወጣት ላይ ከባድ ድብደባ እንደተፈጸመና በሁለት ፖሊሶች ላይም ጉዳት እንደደረሰ ተገልጿል። የትግርኛ ቋንቋ አገልግሎት ባልደረባችን ገብረ ገብረመድህን ያጠናቅረው ዘገባ አለ። ትዝታ በላቸው ታቀርበዋለች። ከግንቦት 19 እስከ ግንቦት 21 በተካሄደ ስብሰባ ላይ እንዲገኙ ሲደረግ የውሎ አበል እንደሚከፈላቸው ተነግሯቸው እንደነበር እና በስብሰባው የመጨረሻ ቀን በቀን 26 ብር እንደሚከፈላቸው የተገለጸላቸው መሆኑን ወጣቶቹ ተናግረዋል። ይሁን እንጂ የተነገራቸው የአበል መጠን የቀን ስራ ሰርተው ከሚያገኙ በእጅጉ ያነሰ መሆኑን በማመልከት ስብሰባው ላይ ለ የነበሩት ከንቲባ ጥያቄ ማቅረባቸውንም ተናግረዋል። ምንም አይነት ስራ እንደሌለውና በፖሊስ ከፍተኛ ደብደባ እንደተፈጸመበት ለትግርኛ ዝግጅት ክፍላችን ባልደረባ ለገብረ ገብረ መድን የተናገረው ወጣት ዮሐንስ ገብረ ኪዳን ስለ ሁኔታው እንዲህ ሲል ያብራራል። 8 ሸሞንተ ምእት ዝኸውን መቶ የሚሆን ተሳታፊ ነበር። ሰው የውሎ አበል አለ ብሎ ሲሰበሰብ ከቆየ በኋላ ስብሰባው በሦስተኛው ቀን ሲጠናቀቅ የውሎ አበሉን መጠን አሳውቁን ብሎ ጠየቀ። በቀን ሀያ ስድስት ብር ነው የሚከፈላችሁ አሉን። ስራ አጥብላችሁ ከሰበሰባችሁን በኋላ የቀን ስራ ሰርተን ከሰማንያ እስከ አንድ መቶ ብር የምናገኝበትን ጊዜያችንን አባከናችሁብን፣ እያሉ ከንቲባውን መልስልን እያሉ ማናገር ጀመሩ። እሱም ለማረጋጋት እየሞከረ ሳለ አብረውት የነበሩት ጥለውት ሄዱ። በዚህ ጊዜ ነበር ፖሊሶች የመጡትና ወጣቱም ድንጋይ መወርወር ወር የጀመረው ፖሊሶች በዱላ መደባደብ ሲጀምሩ ወጣቱም ወደ ሽሽት እንደገባ እርሱም በቅርቡ ወዳገኘው ቤት ቤት እንደገባና ያኔ የፖሊስ አባላት ከቤት አውጥተው ነፍሱን እስኪስት እንደደበደቡት ተናግሯል። ከቤት አውጥተው መንገድ ላይ ዘረጉኝ። አራት ጊዜ ራሴ ላይ መቱኝ። ከዚያ ማጅራቴን በዱላ ሲመቱኝ አእምሮዬን ስቼ ወደቅኩ። ሰው ተው እያላቸው እያገላበጡ መቱኝ። ራሴን ስቼ ስለነበር በፖሊስ መኪና ጭነው ወደ ጣቢያው ወስደው እውጭ ጣሉኝ። ደሜ እየፈሰሰ ከቆየ በኋላ በሰንሰለት አስረው ወደ ሆስፒታል ወሰዱኝ። ከአንገቱ በታች ከፍተኛ ጉዳት እንደደረሰበት የገለጸው ዮሐንስ ከሆስፒታል ወደ እስር ቤት እንደተመለሱና በመጨረሻም በአምስት ሺህ ብር ዋስ እንደተለቀቁ ተናግሯል። ሌሎች አስራ ሶስት ወጣቶች እንደታሰሩም ገልጿል። ስለ ጉዳዩ የተጠየቁት የአድዋ ከተማ ምክትል ከንቲባ አቶ ዘር ስላሴ ዘር አብሩክ የተፈጠረው አለመግባባት ከስብሰባው አጀንዳ ጋር ምንም ግንኙነት እንደሌለውና ስብሰባው በመግባባት ማለቁን አመልክተዋል። ይሁን እንጂ በመንግስት የፋይናንስ አሰራር የከተማ የቀን አበል ስለማይከፈል ክፍያው የቀን አበል ሳይሆን የሻይ እንደነበር ገልጸው ሆኖም ግን ይኸው ቀድሞ ሊነገራቸው ይገባ እንደነበር አምነዋል። ስለሆነም የወጣቶቹ ጥያቄ ተገቢ ነበር፣ ለተፈጠረው ችግር ኃላፊነቱ የኛ ነው ብለዋል። ተፈጸመ የተባለውን ድብደባና እስራት አስመልክቶ ድንጋይ መወርወርና ሌሎችም አላስፈላጊ አድራጎቶች በወጣቶቹ ተፈጽሟል ያሉት የአድዋ ከተማ ምክትል ከንቲባ ፖሊስ ስርዓት ለማስከበር የወሰደው እርምጃ ከመጠን በላይ መሆኑን አለመሆኑን ለማጣራት ምርመራ እየተካሄደ መሆኑን ገልጸዋል። በወጣት ዮሐንስ ላይ የተፈጸመውን ድብደባ እንደሚያውቁና ወደ ሕክምና የተወሰደው በጸጥታ አስከባሪዎቹ መሆኑን ግጭቱ ወቅት በሁለት የጸጥታ ጥበቃ አባላት ላይ በድንጋይ ጉዳት እንደደረሰ ከንቲባው አመልክተዋል። የተወሰደው እርምጃ ከመጠን በላይ ነው ወይ? ለሚለው ወጣቱ ራሱ ምስክር ነው። ወጣቱ ቆሞ እያለ ወይም ተይዞ እያለ ወይም ደግሞ ምንም ሳያደርግ እንዲህ አይነት በደል ተፈጽሞበት ከሆነ በሕግም የሚያስጠይቅ ነውና አጣርተን ከመጠን በላይ የሆነ እርምጃ የወሰደው አካል ተጣርቶ ህጋዊ እርምጃ መወሰድ አለበት በሚለው እኔም እስማማለሁ። የታሰሩ ወጣቶችን ቁጥር አስመልክቶ በማኅበራዊ መገናኛ እንደተሰራጨው አሥራ ሦስት ሳይሆኑ ሰባት እንደነበሩና ከአንድ ቀን በኋላ በዋስ እንደተለቀቁ ከንቲባ ዘርስላሴ ዘር አብሩክ ገልጸው አበሉም 26 ብር ሳይሆን ለሦስቱ ቀናት በድምሩ አንድ መቶ ብር እንደተከፈላቸው ለባልደረባችን ገብረ ገብረ መድህን ገልጸውለታል። ዝግጅታችን ይቀጥላል። አሁን ውይይት የተሃድሶ ለውጥ በኢትዮጵያ እድሎቹና ፈተናዎቹ በኢትዮጵያ የተጀመረው የተሃድሶ እንቅስቃሴ ተጨባጭ እንዲሆን የሚጠበቀውን ለውጥ ምንነትና ዘለቄታ በአንድ ወገን ሁኔታው የፈጠራቸው ዕድሎችና ፈተናዎች ደግሞ በሌላው ለመመርመር የሚጥር ውይይት ነው። ቀጣዩ ተወያዮች የአርበኞች ግንቦት ሰባቱ ሊቀመንበር ዶክተር ብርሃኑ ነጋ፣ የአረና ትግራይ ሥራ አስፈጻሚ ኮሚቴ አባል አቶ ገብሩ አስራት፣ የአዲስ አበባ ዩኒቨርሲቲ የሥነ ጥበብ ታሪክ ትምህርት ክፍል መምህሩ አቶ አበባው አያሌው እንዲሁም በአዲስ አበባ ዩኒቨርሲቲ የውጭ ቋንቋዎች ስነ ጽሁፍ ትምህርት ክፍል መምህሩ ዶክተር አንማው አንተነህ ናቸው። ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የመጀመሪያውን ክፍል ነው። የኢትዮጵያ መጪ ዕጣ እድሎችና ፈተናዎች። ከትኩሱ ዜና እንነሳ። ምናልባትም ዶክተር ብርሃኑ እርሶ ደጃፍ ያደርሰዋል። ትኩሱ ዜና የትግል አጋሮ ልበል የግንቦት ሰባቱ አቶ አንዳርጋቸው ጽጌ መፈታታቸውን ዘግበናል። እሱን ሳናነሳ ዝርዝር መግባት የምንችል አይመስለኝምና፣ አቶ አንዳርካቸው ጽጌ ከስር መፈታት ምን አይነት ስሜት አሳደረብዎት? የቱን ያህልስ በፖለቲካው ላይ አዎንታዊ ሚና ይጫወታል? ምንስ ያንጸባርቃል? ወደሚፈለገው አቅጣጫ ለመሄድ የተያዘው ጅምር። አመሰግናለሁ አሉላ። ምንም ጥያቄ የለውም ትግል ጓዳችን፣ የግል ጓደኛችን ሲፈታ በጣም ደስ ይለናል። እኛ ብቻ ሳይሆን በአጠቃላይ በማህበረሰቡ ዘንድ የፈጠረውን የደስታ ስሜት በደንብ ያየኸው ይመስለኛል። ምን እንድምታ አለ ለሚለው ከምንም ነገር በላይ ትልቁ ነገር የእሱ መውጣት ያደረገው አጠቃላይ የፖለቲካ መንፈሱን በተወሰነ ደረጃ የመቀየር ሂደት። ይሄ ካለፉት ሁለት ሶስት ወራት ጀምሮ እኔ የዚህ በኢህአዴግ ውስጥ ያለው የለውጥ ኃይል የምለው እያደረገ ያለው በአጠቃላይ የፖለቲካ መንፈሱን ለመቀየር ከዚህ በፊት ከነበረበት ከመናቆርና ከጥላቻ አውጥቶ ይሄ ጉዳይ የሁላችንም ነው፣ ሁላችንም በሰለጠነ መንገድ እየተነጋገር ነው ወደምንሄድበት የፖለቲካ ሂደት ለመክሰት መጀመሪያ መቀየር ያለበት ይሄ ከእልህና ከቁጭት የወጣ መንፈስ ነው። ምንም ሳያጠፉ በፖለቲካ እምነታቸው ምክንያት የዜግነት መብታቸው በመጠቀማቸው ምክንያት ለስር ለሰቆቃ የተዳረጉ ወገኖቻችን በሚፈቱ ጊዜ አንዳርጋቸው ብቻ ሳይሆን ሁሉም በሚፈቱ ጊዜ የሚፈጥረው ምናልባት ፖለቲካን እንደ አስፈሪ አደገኛ ነገር ከማድረግ ይርቅ፣ በሀገር ጉዳይ ላይ የመወያ መድረክ እንዲሆን ያደርገዋል እና ይሄንን መንፈሱን በመቀየር በኩል ትልቅ ሚና አለው ብዬ አስባለሁ። ከዚህ ባሻገር በተግባር እንግዲህ ይሄ ነገር በእርግጥም መንፈሱ ከተቀየረ በኋላ ያው ውይይቱ ተደማምጦ መነጋገሩ ጀምርበት ሂደት ውስጥ መግባት አለብን። ለዚህ ደግሞ ተጨባጭ የሆኑ እርምጃዎች እንዲህ አይነት ነገሮችን እንዳይሆኑ የሚከለክሉ የአስቸኳይ ጊዜ አዋጅ አይነት ነገሮችን እያነሱ የዜጎችን መብቶች እንደ ሌላ ነገር እንኳን ጋንሳ ሌላሁን ሕገ መንግስቱ በሚለው መልክ የሚሄዱበትን መንገድ ካስቀመጥን በኋላ በተግባር የወሰዱት እነኚህ እርምጃዎች ወደሚቀጥለው ፌዝ፣ ወደሚቀጥለው ደረጃ ይወስዱናል። ለአሁኑ ግን በአጠቃላይ የማህበረሰቡን መንፈስ በመቀየር ምናልባት የፖለቲካ ሁኔታው እየተቀየረ ነው ወደሚል ነገር ውስጥ በማስገባት ረገድ ትልቅ ሚና አለው ብዬ አስባለሁ። መልካም አመሰግናለሁ ዶክተር ብርሃኑ። አቶ ገብሩ አስራት በአሁኑ ሰዓት እዚህ ዋሽንግተን ዲሲ አቅራቢያ ይገኛሉ። አቶ ገብሩ፣ ዶክተር ብርሃኑ ከአወንታዊ ጅምሮች የሚካተተው ይህ እርምጃ የማህበረሰቡን ለፖለቲካ ያለውን ሀሳብ ወይም ስሜትም በማረቁ ረገድ ድርሻ ይኖረዋል የሚል መንፈስ አንጸባርቀዋል። ይሄንንም ሌሎችንም በተከታታይ ተወሰዱ የሚባሉ እርምጃዎች የተለያዩ በስር ላይ የነበሩ የፖለቲካ ሰዎችን ከመፍታት፣ በንግግሮችም በሚደረጉ እንቅስቃሴዎችም ያለውን ሁኔታ ወደ ተሻለ አዝማሚያ ለማምራት የሚደረጉትን ጥረቶች እንዴት ነው የሚገመግሟቸው? መልካም። እኔም በበኩሌ እንግዲህ ከአሁን በፊት ከኢህአዴግ ጋር ድርድር እናደርግ ብለን ስንጀምር አስቀድመን ያነሳነው ጥያቄዎች ሁለት ነበሩ። አንዱ ሁሉም የፖለቲካ እስረኞች እንዲፈቱ ይሄ አዎንታዊ እርምጃ እንዲወሰድ አስቀድሞ ሁለተኛው ደግሞ አስቸኳይ ጊዜ አዋጁ እንዲነሳ የሚል ጥያቄ አቅርበን ነበር። አሁን የፖለቲካ እስረኞች እየተፈቱ ናቸው። ዶክተር ብርሃኑ እንዳለው ይሄ እርምጃ በሀገራችን ያለማሸማቀ ፖለቲካ እንድናራምድ የሀገርነት ስሜትም እንዲኖረን የሚያደርግ አንድ እርምጃ ስለሆነ እኔም በበኩሌ እስረኞች መፈታት እደግፈዋለሁ። በዚህ አጋጣሚ ግን ኢህአደግ ሁለት ፓርቲ ነው ያለው? ሶስት ነው? አራት ወይስ አንድ? አይገባኝም። የአረና እስረኞች እስካሁን ድረስም አልተፈቱም። የታሰሩት ትግራይ ላይ ነው። በዚህ አዝናለሁ እና ከሀያ በላይ እስረኞች እስካሁን ድረስ አልተለቀቁም። ምክንያቱም እኛ የፖለቲካ እስረኞች የለንም ወንጀለኞች ናቸው እንጂ በሚል እስካሁን ድረስም ይሄ በመሆኑ ትንሽ ቅር ይለኛል። ከዛ ውጭ ያለው ግን በሀገራችን የነበሩ የፖለቲካ እስረኞች መፈታታቸው መልካም ጅምር ነው። ይሄ ብቻ ሳይሆን ጠቅላይ ሚኒስትሩ የሚያደርጓቸው ንግግሮችም ጭምር እንደ አንድ የብርሃን ፍንጣቂ ላየው እችላለሁ። ማለት ከአሁን በፊት ኢህአደግ ደጋግሞ ሲለው የነበረው ተቃዋሚን እንደ ጠላት ነው የሚያስበው። አሁንም በኢህአደግ አባል ድርጅቶች ይሄ የሚያስተሳሰብ አለ። ይሄ እንተው፣ የአንድ ሀገር ዜጎች ነን፣ እንወዳደር በፖለቲካ የሚለው አስተያየትም እኔ በጣም የምደግፈውና የተሰማ ንግግር ነው። ስለ ኢትዮጵያ አጠቃላይ ያላቸው አስተሳሰብና ግንዛቤም ይሄ ጥሩ ነው። ግን ይሄ በአጠቃላይ ነው የምወስደው እንደ ጅምር እንጂ በአገራችን በተፈጠረው የፖለቲካ ቀውስ ከዚህ አኳያ ሳያየው አንድ ትልቅ የምጠብቀው ነገር ለ ይመስለኛል። ምክንያቱም የተፈጠሩት ቀውሶች ምክንያት ምንድን ናቸው፣ መሰረታዊ ምክንያቶች ብሎ አይቶ ለዚህ የሚሆን ፍኖተ ካርታም ስለሚያስፈልግ ይህም የፍኖተ ካርታ ዝግጅት የአንድ ፓርቲ ወይ የአንድ ግለሰብ ሳይሆን የሁሉም በሀገራችን ያሉ ተቃዋሚዎች ድምር ውጤቱ ነው እንዲመጣ እፈልጋለሁ። ስለዚህ ጅምሩ በሀሳብ ደረጃ ኢህአዴግ እየተነገር ያለሁ ያስደስተኛል። ደግሞ ኢህአዴግ ሁነውም ይህን ነገር እየተቃወሙ ያሉ ደግሞ እዛ በዳምጫለሁ። ትናንት ኢንተርቪው የአቶ ደብረጽዮን ከሁለት ሰዓት በላይ የፈጀ ኢንተርቪው አዳምጫለሁ። በዛ አሁንም ጠላት የሚለው አልተቀየረም። አረናን ጠላት ነው የሚያየው፣ ሌሎች ተቃዋሚዎችም እንደ ጠላት ነው የሚያየው። እንዲያውም አሁን ዶክተር አብይ የሚያደርጉት የሚወስዳቸው እርምጃዎችንም የሚቃወም አካሄድ ነው ያዳመጥኩትና እንግዲህ በተስፋ ውስጥ እንደዚህ ያለ ትንሽ ጨለም ያለ ነገርም እመለከታለሁ። በክልሎች አካባቢ ተንጸባረቁ ያሏቸውን ይልቁንም ደግሞ በትግራይ የታየውን እንመለስበታለን። አሁን ወደ አቶ አበባውና ዶክተር አንማው ልመለስ። ሁለታችሁም አዲስ አበባ ነው ያላችሁት። ምናልባትም የሚታዩት ለውጦች የሚያሰሟቸው ወይም የሚያስዋጊዋቸውን የፖለቲካ ትኩሳት በቅርበት የመለካት እድል እንዳላችሁ ገምታለሁ። እነኚህ አዎንታዊ የተባሉ እርምጃዎች አቶ አበባው፣ የሚፈለገው ውጤት ዲሞክራሲ፣ የሁሉም የሆነች አገር መሆኗን በተደጋጋሚ በሁሉም ሰማ ድምፅ ነው ፈጥረዋል የሚባለው እድል ምን አይነት ተጨባጭ እድሎች ፈጥረዋል? በእርግጥስ እነኝህን እድሎች እንደምን የህዝብ እንደምን ዘላቂ ማድረግ ይቻላል? በርሶ እይታ ያሉላ ዶክተር ብርሃኑንም ሰምቻቸዋለሁ አቶ ገብሩንም ሰምቻቸዋለሁ። መልካም ነው። ምን አይነት እድሎች ናቸው የተፈጠሩልን? አንደኛ ከዚህ በፊት የነበረው ሁል ጊዜም እኔ እንግዲህ እንደ ታሪክ ተማሪ መምህር ሳይሆን ተማሪ፣ ምክንያቱም የታሪክ መምህር የለውም ተማሪ ነው ማነሳው ምንድን ነው ግማዘንጋዊ ተቃርኖ ውስጥ ነው የኢትዮጵያ ፖለቲካ የነበረው ከአስራ ዘጠኝ ሀምሳዎች ጀምሮ አንተ ወደዛ ነህ፣ እኔ ወደዚህ ነኝ የሚል ግማዘንጋዊ ተቃርኖ ውስጥ ዲያሜትሪካል ኦፖዚሽን ውስጥ ያለ ፖለቲካ ሁልጊዜም ለሀገሪቱም ለሕዝቡም የሚሰጠው ፋይዳ የለም። ያ ፖለቲካ እየተወራረሰ እየተወራረሰ እስካሁን ያደረሰን ያ ነው። አንዱን ጠላት ያደርጋል፣ አንዱን ወዳጅ ያደርጋል። እና ይሄ ፖለቲካ ምናልባትም አሁን ለውጥ ያየሁበት በዶክተር አብይ ተወሰኑ እርምጃዎች። አንደኛው እርምጃ ማየው ምንድን ነው? አይ ስለ ሀገር የሚያስብ ስለ ሀገር የሚቆረቆር በሀሳቡ በአመለካከቱ ብቻ ታሰርም የለበትም መወቀስም የለበትም ወገዝም የለበትም የሚለው ይሄ አንደኛው ትልቁ እርምጃ ነው፣ ትልቅ ተስፋ የሰጠን ማለት ነው። ምክንያቱም ሰዎች በፖለቲካ አመለካከታቸው እስካሁን ሲታሰሩ ነበረ። የአቶ አንዳርጋቸው ጽጌን እንውሰድ። ያ አንድ ከኢህአዴግ ጋር አብረው ስለነበሩ ዶክተር ብርሃኑ ነጋ ያው ስለ ሞገቱ፣ በአስራ ዘጠኝ ዘጠና ሰባት እነ ገብሩ አስራት እነሱም አብረው ስለሞገቱ፣ አሁን እንግዲህ እልፍ አላፍ የሆኑ ሰዎች ምኑን ነው ሁሌ ሲያነሱት የነበረ መቆርቆር፣ ለሀገር ነው ለወገን ነው ለህዝብ ነው። ይሄ እንግዲህ በጠቅላይ ሚኒስትር ዶክተር አብይ ጊዜ ያየነው ትልቅ ለውጥ ነው። ይሄ ምናልባት እንደ ተስፋ የሚወስደው ነገር ሊሆን ይችላል። አድማጮች ሰዓቱ በማለቁ ውይይቱን ለማስተዋወቅ ያህል ጀመር ማድረጋችን እንጂ ሙሉን አላሰማንም። ቀሪውን ነገ ቅዳሜ በሶስት ሰዓት በሚጀምረው ፕሮግራማችን እናቀርባለን። እንድታደምጡ እንጋብዛለን። ለዛሬው አሉላንና እንግዶቹን እናመሰግናለን። የተከበራችሁ አድማጮች የዛሬ አርብ ምሽት ፕሮግራማችን በዚሁ ይጠናቀቃል። የትግርኛ ቋንቋ ስርጭት እስከሚቀርብ በዚህ በዋልሽበት በሚለው በብዙ አየሁ ደምሴ

Sau umarna ya zai